የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ 29 2015 ዓ ም ዝግጅታችን ጀመረ። ራሱን ወደ 27 የሆኑ እዚህ ሀገር ተወልደው ያደጉ ልጆች በእንግሊዝኛ ተርከውታል። የተረኩበት ዋናው ምክንያት ምንድን ነው? በየዩኒቨርሲቲያቸው በየሃይስኩላቸው፣ በየቸርቻቸው ያሉትን የሌሎቹን ኮሚኒቲ ሰዎች ስለ አባይ መናገር አለበት። እያንዳንዱ ሰው ልክ ዶክተር ስለሺ ግድቡ የኔ ነው እንዳለው፣ ያንን የሚይዘው ዲስ ኢዝ ዘ ስቶሪ ኦፍ ዘ ናይል የሚለውን በየአሉት ቦታ ካደረጉ አይ ቲንክ ግንዛቤው ይጨምራል። የሰማችኋቸው ባለፈው ሳምንት በዋሽንግተን ዲሲ የተመረቀውና በአባይ ወንዝ ዙሪያ የተጻፉ ታሪካዊ እውነቶችን ዓለም አቀፍ ስምምነቶችንና የግል ምልከታዎችን የያዘውን መጽሐፍ ጸሐፊ ዶክተር ደረጀ በፍቃዱ ተሰማን ነው። በጆርጅታውን ዩኒቨርሲቲ መምህር የሆኑት ዶክተር ደረጀ ስለ መጽሐፋቸውና ስለ አባይ ወንዝ እውነታዎች ሊያጋሩን ከኛ ጋር ያመሻሉ። ሰላም፣ ጤና ይስጥልኝ፣ ክቡራትና ክቡራን አድማጮች የዕለተ እሁድ ሚያዝያ 29 2015 ዓ ም የመስታወት ዝግጅታችን እነሆ ጀምሯል። ዛሬ ባልደረባዬ ደረጃ ደስታ የለም። በመሆኑም በመስተንግዶ አብሬያችሁ የማመሸው ስመኝሽ የቆየነኝ በምሽቱ መሰናዶ የተለያዩ ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ጉዳዮችን እያነሳን እንዳሰሳለን። ዘና የሚያደርጓችሁን ሙዚቃዎች አዘጋጅቻለሁ። ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችው ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ምስራቃዊ ክፍል በተከሰተ የጎርፍ አደጋና የመሬት መንሸራተት የሞቱ ሰዎች ቁጥር ከሁለት መቶ በላይ መድረሱን የደቡብ ኪቡ ግዛት ባለሥልጣናት ገለጹ። በአደጋው ክፉኛ የተጎዳው የካልሄ ግዛት አስተዳዳሪ የሆኑት ቶማስ ባኪንጌ ቅዳሜ ዕለት በስፍራው ተገኝተው ለጋዜጠኞች በሰጡት መግለጫ እስካሁን 203 አስክሬኖች መገኘታቸውንና ሌሎችን ለማግኘት የሚደረገው ጥረትም እንደቀጠለ ተናግረዋል። በመቶዎች የሚቆጠሩ ቤቶች በጎርፉ ተጠራርገው በተወሰዱባት የኒያሙኪቢ መንደር የነፍስ አድን ሠራተኞችና በሕይወት የተረፉ ሰዎች በጭቃው ውስጥ ተጨማሪ አስክሬን ለማግኘት ፍርስራሾችን ሲያምሱ ውለዋል። የመንደሩ ነዋሪዎች እስካሁን በተገኙት ጭቃ እንደለበሱ ከነፍሰ አድን ሰራተኞች ጣቢያ አጠገብ ሳር ላይ በተደረደሩት አስክሬኖች ዙሪያ ተሰባስበው አንብተዋል። የደቡብ ኪቡ አስተዳዳሪ ቲዮ ኒዋ ቢጄ የደረሰውን ጥፋት ለመመልከት አካባቢውን ጎብኝተዋል። የግዛቲቱ መንግስት የሕክምና የመጠለያና የምግብ አቅርቦቶችን እንደላከም በትዊተር ገጻቸው ላይ አስፍረዋል። ወደ ተጎዳው አካባቢ የሚወስዱ ዋና ዋና መንገዶች በዝናብ ምክንያት ለመጓጓዣ አደገኛ በመሆናቸው የእርዳታ ስራዎች ተደናቅፈዋል። የሀገሪቱ ፕሬዚደንት ፊሊክስ ቲሸኬዲ ሰኞ ዕለት በሀገሪቱ ብሔራዊ የሐዘን ቀን እንዲሆን አውጀዋል። ማዕከላዊው መንግሥት የግዛቱን መንግሥት ለመደገፍ የቀውስ ጊዜ አስተዳደር ቡድን ወደ ደቡብ ኪቡ እንደሚልክም አስታውቀዋል። የአካባቢው ባለሥልጣን የሆኑት ባኪንጌ ለአሶሽትድ ፕሬስ እንደተናገሩት እንዲህ አይነት ጥፋት በተመሳሳይ ወንዞች ምክንያት ሲከሰት ይሄ ለአራተኛ ጊዜ ነው። እንዲህ ያለው ከፍተኛ ጉዳት የተመዘገበው አስር ዓመት ባለሞላ ጊዜ መሆኑን አክለዋል። ትናንት ቅዳሜ ዕለት አንድ ታጣቂ በዳላስ ቴክሳስ አቅራቢያ በሚገኝ የገበያ አዳራሽ ላይ ተኩስ ከፍቶ ስምንት ሰዎችን ሲገድል ሰባቱን ደግሞ ማቅሰሉን ባለሥልጣናት ገለጹ። ባለሥልጣናቱ እንደተናገሩት ተኳሹ አሌን ፕሪሚየም አውትሌትስ በተሰኘው የገበያ አዳራሽ ውስጥ በነበረ የፖሊስ መኮንን በጥይት ተመትቶ ተገድለዋል። ፖሊስ ተጎጂዎችና ስለ ተኳሹ ማንነት እስካሁን መረጃ አልሰጠም። ነገር ግን ከገበያ ማዕከሉ የወጡ ሰዎች እንደተናገሩት ከተጎጂዎች መካከል ሕፃናት እንደሚገኙበት ይታመናል። የቅዳሜው ክስተት በዚህ ዓመት ከተመዘገቡት የጅምላ ተኩስ ጥቃቶች የቅርብ ጊዜው ነው። በአሶሺየትድ ፕሬስ በዩኤስ ቱደይ እንዲሁም ኖርዝ ኢስተርን ዩኒቨርሲቲ በመተባበር ባስተናዱት የመረጃ ቋት መሠረት በሳምንት አንድ ጊዜ የጅምላ ተኩስ ጥቃት እየደረሰ ይገኛል። የአረብ ሊግ የውጭ ጉዳይ ሚኒስትሮች እሁድ ለት ከአስር ዓመት በኋላ ሶሪያን በአባልነት ለመቀበል የቀረበውን ውሳኔ ማጽደቃቸውን የልዩ ቃል አቀባይ ገልጸዋል። ከፕሬዚደንት ባሸር አልአሳድ ጋር ያለውን ግንኙነት ወደ ነበረበት ለመመለስ የተጀመረውን ቀጠናዊ ግፊት ውሳኔው እንደሚያጠናክርም ተነግረዋል። ውሳኔው የተላለፈው ካይሮ ውስጥ በሚገኘው የአረብ ሊግ ዋና መስሪያ ቤት በተደረገው የሊጉ የውጭ ጉዳይ ሚኒስትሮች ዝግ ስብሰባ ላይ መሆኑን የአረብ ሊግ ዋና ጸሐፊ ቃል አቀባይ ጋማል ሮሺዲ አክለዋል። በ2011 የአውሮፓውያኑ ዘመን ሶሪያ የአረብ ሊግ አባልነቷ የተቋረጠው በአሳድ ላይ የተደረጉ የጎዳና ላይ ሕዝባዊ ተቃውሞዎችን ተከትለው ደም አፋሳሽ እርምጃ በመወሰዱ ብሎም ወዳውዳሚ የእርስ በርስ ጦርነት ማምራቱን ተከትለው በርካታ የአረብ ሀገራት ልዑካኖቻቸውን ከደማስቆ ማስወጣታቸውን ተከትሎ ነው። በቅርቡ ሳውዲ አረቢያና ግብፅን ጨምሮ በርካታ የአረብ ሀገራት ላቅ ያለ ስፍራ በተሰጣቸው ጉብኝቶችና ስብሰባዎች አማካኝነት አዲስ ግንኙነት ጀምረዋል። ሆኖም ካታርን ጨምሮ አንዳንድ አባል ሀገራት ለሶሪያ ውስጥ ግጭት ፖለቲካዊ መፍትሄ ባልተሰጠበት ሁኔታ ግንኙነቶችን ወደ ነበሩበት ሁኔታ መመለስን ይቃወማሉ። የአረብ ሀገራት ግንኙነቱ በምን ፍጥነት ወደ ቀደመው ሁኔታ መመለስ እንዳለበትና በምን መርህ ሶሪያ ወደ አባልነት መመለስ እንዳለባት ለመወያየት በሚደረገው የግንቦት 19 ስብሰባ ላይ አሳድን ለመጋበዝም ሆነ ላለመጋበዝ የጋራ መግባባት ላይ ለመድረስ ሲጥሩ ቆይተዋል። በስተ መጨረሻ ሩሲያ በአስርት ዓመታት ውስጥ ከገጠማት እጅግ የከፋ የሠራተኛ ኃይል እጥረት እንደ ገጠማት የዩክሬኑ ጦርነት ደግሞ በከፊል ለዚህ መንስኤ መሆኑን የብሪታንያ የመከላከያ ሚኒስቴር በትዊተር ገጹ ላይ አስታውቋል። የሩሲያ ማዕከላዊ ባንክ ባለፉት ሶስት ዓመታት የዳሰሳ ጥናት ያካሄደ ሲሆን የሩሲያ ህዝብ ከተጠበቀው በላይ በሁለት ሚሊዮን ሰዎች ቀንሶ ተገኝተዋል። የዚህ ምክንያቱ ደግሞ በዩክሬን እየተካሄደ ያለው ጦርነትና የኮቪድ ወረርሽኝ ነው ሲል ዘገባው ገልጸዋል። አድማጮች ለምሽቱ ያዝንላችሁ ዜናዎች እነዚህ ናቸው። ከቀሪ የእሁድ ምሽት ዝግጅቶች ጋር አብራችሁ ቆዩ። በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 29 2015 ዓ ም የመስታወስ ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ዛሬ ብዙ ስለተባለለት፣ ስለተጻፈለት፣ ስለተነገረለት አባይ እናወራለን። እንደሚታወቀው በዓለም ረጅሙ ወንዝ የሆነው የአባይ ወንዝ ከኢትዮጵያ ተነስቶ በብዙ ገባር ወንዞች እየጎለበተና ግርማ ሞገስ እየጫነ ወደ ሜዲትራኒያን ባህር እስኪቀላቀል ድረስ በርካታ ሀገራትን ያቆራርጣል። አባይ ደግሞ እንዲህ ለሚያልፍባቸው ሀገራት ኩራት እንደመሆኑ እንደየሀገሩ ባህል፣ ቋንቋና አረዳድ ተገጥሞለታል፣ ተዘምሮለታል፣ ተዘፍኖለታል። ይህ ብቻ አይደለም፣ አባይ በተለያዩ ዘመናት ጦርነትም ተዘምቶለታል ደም ተገብሮለታል። በዋናነት ኢትዮጵያንና ግብፅን ያፋጠጠው ይህ የአባይ ወንዝ ሌላው ገራሚ የሚያደርገው ነገር ደግሞ በዓለም ላይ ወደ ሰሜን አቅጣጫ ከሚፈሱ ጥቂት ወንዞች አንደኛው መሆኑ ነው። ዛሬ ታዲያ አባይን እንድናነሳ የሚያደርገን በይዘቱ ዳጎስ ያለ መጽሐፍ ባለፈው ሳምንት እዚህ ዋሽንግተን ዲሲ ተመርቋል። ከመጽሐፉ ደራሲ ጋር ወደምናደርገው ቆይታ ከማለፋችን በፊት ግን የማያረጅ ውበት የማያልቅ ቁንጅና የማይደርቅ የማይነጥፍ፣ ለዘመን የጸና ከጥንት ከጽንስ አዳም ገና ከፍጥረት የፈሰሰ ውሃ ፈልቆ ከገነት እያለች እጅጋየሁ ሽባባው ስለ አባይ ያዜመችውን ሙዚቃ ልጋብዛችሁ። አባይ ከእጅጋ እየሸባባው ግሩም ስራዎች መካከል አንዱ ነው። ሁላችሁም ዘና እንዳላችሁ አልጠራጠርም። በዚሁ በመግቢያዬ ወደ ጠቆምኩት የመጀመሪያው መሰናዶ ነው የምናልፈው። የአባይ እውነታዎች ኢትዮጵያ ታላቁን የህዳሴ ግድብ መገንባትና የውሃውን ሙሌት ማካሄድ እስከጀመረችበት ጊዜ ድረስ ያለውን ወደ 6650 ኪሎ ሜትር የሚጠጋ ርዝማኔ ያለውና ከ500 ሚሊዮን በላይ ህዝቦችን አቅፎ በያዘው አባይ ወንዝ ዙሪያ የተከናወኑ ታሪካዊ ክስተቶችን፣ የሀገር ውስጥና የውጭ ግፊቶችን፣ ዓለም አቀፍ ስምምነቶችንና ሳይንሳዊ ሁነቶችን የሚዳስስ ጥናታዊ መጽሐፍ ባለፈው ሳምንት እዚህ ዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ ተመርቋል። ይህን ሃውዚስ ሀፕንድ ዲሜስቲፋይንግ ደናይል ወይም በአማርኛው የአባይ እውነታዎች የተሰኘውን መጽሐፍ የጻፉት በጆርጅታውን ዩኒቨርሲቲ መምህርና ጥናት አጥኚ የሆኑት ዶክተር ደረጀ በፍቃዱ ተሰማ ሲሆኑ ከአንደኛው ክፍለ ዘመን አንስቶ በአባይ ወንዝ ዙሪያ የተከናወኑና የህግሩን ታሪክ የቀየሩ ሀገራዊና ዓለም አቀፍ ክስተቶች በተጨማሪ ከአባይ ወንዝ መነሻ እስከ መዳረሻው በሚገኙ ሀገራት ተጉዘው የሰበሰቧቸውንም የግል መልክታቸውን በመጽሐፉ አካተዋል። ዶክተር ደረጀን ወደ አሜሪካ ድምጽ ራዲዮ ስቱዲዮ ጋብዤ ስለ መጽሐፉና በውስጡ ስላካተቷቸው የአባይ እውነታዎች አነጋግሬያቸዋለሁ። ቀጥሎ ይቀርባል። እንግዳችን ዶክተር ደረጀ በፍቃዱ ተሰማ ይባላሉ። ዶክተር ደረጀ የፕሮጀክት ማኔጅመንት ባለሙያ ናቸው። በዋሽንግተን ዲሲ በሚገኘው ጆርጅ ታውን ዩኒቨርሲቲ ያስተምራሉ። ፍሎሪዳ የሚገኘው ፍሎሪዳ ዩኒቨርሲቲ ሳውዝ ኢስት ዩኒቨርሲቲም በመምህርነትም እንዲሁም በአካዳሚ ምክትል ፕሬዚዳንት ሆነውም ያገለግላሉ። ከዛ በተጨማሪ ከቤተሰቦቻቸው ጋር ባቋቋሙት ቲች ን ሰርቭ ፎር አፍሪካ ወይም ተስፋ የተሰኘ መንግስት ያልሆነ ድርጅት አማካኝነትም ከአሜሪካና ከአውሮፓ የተለያዩ ባለሙያዎችን ወደ ኢትዮጵያ በመውሰድ በፕሮጀክት ማኔጅመንትና በአመራር ዙሪያ ስልጠናዎች ይሰጣሉ። በዚህም ከአስር ሺህ በላይ ባለሙያዎችን ኢትዮጵያ ውስጥ አሰልጥነዋል። ዶክተር ደረጃን ዛሬ እንግዳችን አድርገን የጋበዝናቸው ግን አንድ በአባይ ዙሪያ የተሰራ የጻፉት መጽሐፍ ባለፈው ሳምንት ቅዳሜ በማስመረቃቸው ነው። ይሄ መጽሐፍ እንግዲህ ከአንደኛው ክፍለ ዘመን አንስቶ በአባይ ዙሪያ የተከናወኑ ታሪካዊ ሁነቶችን ዓለም አቀፍ ግንኙነቶችን እንዲሁም የግል መልከታዎችንና ዓለም አቀፍ ስምምነቶችን ያካተተ መጽሐፍ ነው። ለዶክተር ደረጃ ይሄ ሶስተኛ መጽሐፋቸው ነው። ዶክተር ደረጀ እንኳን ወደ ስቱዲያችን በሰላም መጡ። እንኳን ደህና ቆየሽ። እናስመኘሽ። እናመሰግናለን። እንግዲህ ቀደም ብዬ እንዳስተዋወቅኩት እርስዎ የፕሮጀክት ማኔጅመንት ባለሙያ ኖት። በአባይ ዙሪያ ወይም ደግሞ በውሃ አጠቃቀም ዙሪያ ከዚህ በፊት የሰሩት ስራ የለም። ታዲያ እንዴት ይሄ መጽሐፉ በአባይ ላይ ሊያተኩር ቻለ? አመሰግናለሁ። እንግዲህ ይህንን መጽሐፍ ለመጽፍ የጀመርኩበት ዋናው ምክንያት በፈረንጆች አቆጣጠር በ2015 እኔ የማስተምርበት ዩኒቨርሲቲ የሚያስተምር አንድ የናይጀሪያዊ ፕሮፌሰር ግድቡ ከተጀመረ ከሶስት አመት በኋላ ማለት መሆን ነው። ስለዛ ኬዝ ስተዲ ወይም ደግሞ ሪሰርች እንዲሰራ ተጋብዞ ነበር። እና ያኔ አንተ ፕሮጀክት ማኔጅመንት ነው የምታስተምረው፣ ኢትዮጵያዊ ነህ፣ ታሪኩን ታውቃለህና አብረን እናስተምር ብሎ ጠይቆ ነበር፣ አብረን እንጻፍ። ያኔ እኔም የነበርኩበትም ኮንዲሽን እንደገናም ደግሞ ግድቡ የነበረበትን ብዙም ስለማላቀው ያኔ ያንን ጥያቄ አልተቀበልኩትም ነበር። ከሶስት ዓመት በኋላ የመንግስት ለውጥ በሚመጣበት ጊዜ እኔና ሀገራቸውን አገልግሉ የሚል ጥሪ ሲመጣ እኔና ከኔ ባልደረቦች ጋር ሆነን ይህንን የቲች ኤን ሰር ፎር አፍሪካ እና የኢትዮጵያን ዳያስፖራ ሰርቪስ ኢኒሼቲቭ የሚባል አቋቁመን በኢትዮጵያ ውስጥ ባሉ የፌዴራል የሎካል፣ እና የስቴት መንግስት ፕሮፌሽናሎችን ፕሮጀክት ማኔጅመንት ለማስተማር ስራ ጀመርን። እና በየሁለት ሳምንቱ እየተመላለስን ነበር የራሳችን ትኬት ከፍለን የራሳችን እረፍት ወስደን የራሳችን ማቴሪያል ይዘን እና እነኛ ትሬኒንጎች ላይ የፌል ያደረጉ በደንብ ያልተጠናቀቁ የተጠናቀቁ ፕሮጀክቶችን እንደ ኤግዛምፕል ነበር የምንሰጣቸው እንደ ምሳሌ እና ብዙ ጊዜ የምንሰጠው እዚህ አሜሪካ ሀገር ያሉ ትላልቅ ፕሮጀክቶችን ነው እና እዛ ያሉ ሰዎች ተማሪዎቹ ከግድቡም ኮንስትራክሽን ነው የመጡ ስለሆነ ለምን ስለ ግድቡ አትጽፉልንም የሚል ጥያቄ መጣ። እኔም አንድ ሁለት ሶስት ሰዎች ደጋግሞ ጠይቀው የነበረ፣ ያኔ ደግሞ የግድቡ ኮንትራክተር እየተቀየረ ነበረ። አዲሱ መንግስት የፕሮጀክቱን እንደገና በማጥናት ላይና ና ሪያጀስ በማድረግ ላይ ስለነበረ ያለውን ጊዜያችሁን አናጣብን ብዬ እሺ ብዬ ተውኩኝ። ከዛ እንግዲህ ከአንድ አመት በኋላ ኮቪድ መጣ። ኮቪድ መጣ እና ሁሉንም ዘጋ ሁላችንም። እና ያኔ ጊዜም ስለነበረኝ ስለ ፕሮጀክት ማኔጅመንት አስፔክቱን ብቻ ስለ ግድቡ ልጻፍ ብዬ የተነሳሁት ግን ያንን መጽሐፍ ከጀመርኩኝ ከአንድ ሳምንት በኋላ አቆምኩት። ያቆምኩበት ምክንያት ስለ ግድቡ ለማወቅ ስለ ወንዙ ማወቅ አለብኝ ስለ ወንዙ ለማወቅ ደግሞ የወንዙን ታሪክ፣ በወንዙ ላይ የተደረጉትን ስምምነቶች፣ ወንዙ አስከትሎ የነበሩትን ጦርነቶች እነኚህም በሙሉ ማወቅ አለብኝ። እንደገና ደግሞ በወንዙና በዛ አካባቢ ያለውን የሳይንሱን በተመለከተ ማወቅ ስለነበረብኝ ራሴን ወደ ከፕሮጀክት ማኔጅመንቱ አውጥቼ ይሄኛውን ስራ ለመስራት ነው እንግዲህ የጀመርኩት። ግን እነዚህን የተጻፉ ማቴሪያሎችን ስፈልግ በዛ ላይ የተጻፈ ወይም ደግሞ ሁሉንም አንድ ላይ የሚያካትትና የሚያቅፍ ማቴሪያል አላገኘሁም። ስለዚህ ለራሴ የራሴን ትልቅ የቤት ስራ ሰጠሁኝ። እንግዲህ እኔ አጋጣሚ ኖሮኝ በማስተምርባቸው ዩኒቨርሲቲዎች ውስጥ ያሉትን ማቴሪያሎች አክሰስ ኖሮኝ ካላገኘው አንድ ኢትዮጵያዊ ስለ አባይ ማወቅ ቢፈልግ የት ነው ሊያገኝ የሚችለው? ስለዚህ ይህንን ራሴ ተምሬን ቢሆን የቀሩት ነገሮች ማስተካከል መጻፍ አለብን ብዬ የተነሳሁት። እንግዲህ ከዛ በኋላ ለአንድ ዓመት ተኩል የፕሮጀክት ማኔጅመንት ስራውን አስቀምጬ ሙሉ ለሙሉ የታሪክ ተማሪ፣ የህግ ተማሪ ሆኜ ነበረ እና ሁሉ ከጨረስኩ በኋላ እስቲ እንዴት አድርጌ ይህ መጽሐፍ ምቀርጸው የሚለውን ጥያቄ ሳደርግ አንድ ሰው ማወቅ ያለበት ምንድነው ስለ አባይ በሚለው ዙሪያ ላይ አምስት የተለያዩ ግንዛቤዎች እንዲኖረው አድርጌ ነው የነደፍኩት። አንደኛው ታሪኩን ብዙ ጊዜ እኛ የምናውቀው የተጻፈው ታሪክ ወይም ከግብጾች ጋር ነው ወይም ከሱዳኖች፣ አልበዛም ደግሞ ከእንግሊዞች አይን ነው። ከኢትዮጵያ አይን የተጻፈ እና ይ ኮንሶሌትድ የሆነ አሉ፣ ግን በጣም ብዙ በተለይ በምዕራብ ሀገሮች ላይ የተበሳጠሩ ናቸው C'est le ያንን በተመለከተ ታሪኩ ምንድን ነው? ትክክለኛውን ምክንያቱም ግብጾች አንዳንድ ጊዜ አስዋን አባይ ከአስዋን የሚነሳው ብለው ልጆቻቸውን የሚያስተምሩት እና ብዙም ሰው ደግሞ አክሰብት አድርጎላቸዋል። ስለዚህ ይህንን በኢትዮጵያ በኩል ያለውን ማወቅ ስለነበር ብኛው ሂስትሪ ጂኦፖለቲክስ የሚለውን አንደኛውን ፓርት ታሪኩን፣ ሁለተኛው በአባይ ላይ ከ16፣ 17 በላይ ጦርነቶች ተደርገዋል ያለፉት ሁለት መቶ ሰባት ዓመታት የተደረጉበት ምክንያት ወደ ሀያ ሰባት የተለያዩ አግሪመንቶች ና እነኝህን ትሪቶች ተፈርመዋል። በዛ ላይ ብዙ ሀገሮች የራሳቸውን ኖት የተቀያየሩበት አለ። ከእንግሊዝ ጀምሮ ና ኮሎኒያሎቹ ና አሁን ያሉትን እና ያንን የሚዳስስ ምንድን ነው፣ ማን ምን አረገ፣ የት ቦታ አለ የሚለውን ሁለተኛውን እይታ ነው ለማየት የፈለግኩት ሶስተኛው بأمبي <applause> زوريا <applause> ግድቡ ላይ ያለውን የውሃውን፣ የጂኦሎጂውን አባይ እንዴት ነው የተሰራው፣ የተመሰረተበት ቦታ ከዛ አካባቢ ያለውን የሚረብ ነው እንደሚያደርገው ነው። አራተኛው አባይ የተፋሰስ ላይ አስራ አንድ ሀገሮች አሉ። እነኚህ አስራ አንድ ሀገሮች ለራሳቸው ከአባይ ጋር ያላቸውን ዝምድና ብዙዎቹ የእኛንም ሀገር ኢትዮጵያን ጠቅልሎ የካልቸራችንን የእኛን ቫሊዩ እሴቶቻችን በሙሉ ከወን ከሱ ጋር የተገናኘ ነው እና ዋት ዝ ናይል ፎ ዳፔሪያን ካንትሪስ የሚለውን አስራአንዱንም ሀገሮች ከአባይ ጋር ያላቸውን ዝምድና ለመዳሰስ ሞክሬያለሁ። ከዛ በኋላ እንግዲህ ወደ ግድቡ ወደ ተነሳሁበት ወደ ግድቡ ተመለስኩ ማለት ነው። ግድቡን ከ126 27 ዓመት ጀምሮ እንግሊዞች ለውሃ ማጠራቀሚያ ብለው ጣናን እንዴት ሊሰሩ እንዳሰቡ በድርቅ ጊዜ ውሃ ወደ እነሱ ጋር እንዲሄድ ዝናብ በማይኖርበት ጊዜ ከዛ በኋላም የኢትዮጵያ መንግስት በተለያዩ ስድስት መንግስታት በኩል ይህን ግድብ ለመስራት ወይም ደግሞ እዛ አካባቢ ለመስራት የለፉትን የዛን ጥናት የሚያካትት ከዛ በኋላ ግድቡ ከተጀመረ ጀምሮ እስካሁን ድረስ ያለውን የሚያካትት ነበረ እና እንግዲህ አምስቱን ግንዛቤዎች ከጨረስኩ በኋላ እንግዲህ ለእኔ የአባይን ምስጢር መፍቻ የሚለውን ሳረግ ከጻፍኩት በተጨማሪ ደግሞ ሄጄ ማየት አለብኝ የሚል ትልቅ እንትጉጉት ስለነበረኝ ከጓደኞች ጋር ቲም አርገን ከሁለቱ መነሻዎች ጀምሮ፣ ጂንጃ ካለው ኡጋንዳ ካለው የነጩ አባይ ጀምሮ፣ ሰከላ ሪጅን ካለው ግሽ አባይ የኛ የጥቁር አባይን ይዞ ጣናን ከዛ ግድቡን ከዛ ሁለቱ ወንዞች የሚገናኙበትን አልሞግራን የሚባለው ቦታ አለ ካርቱም ላይ። ከዛ ደግሞ እንደገና ካይሮ ከካይሮ ውሃው ሄዶ ወደ አሌክሳንድሪያ የሚሄድበትና መጨረሻ ላይ ሁሉንም ስራውን ጨርሶ ወደ ሜዲትራኒያንቲ የሚወጣበት ቦታ ድረስ ሄጄ አየሁኝ እና ያንን ያየሁበትን ከሰዎቹ ከዛ አካባቢ ካሉ ሰዎችን ያዳመጥኩትን ኢንተርቪው ያደረኳቸውን ደግሞ አንድ ላይ አካትቼ ስድስት እኛው ን። መጽሐፍ ሆነ ማለት ነው። እና አንድ ላይ ስድስት ፓርቲ ያለው መጽሐፍ ነው። እንግዲህ አሁን እንደገለጹት አባይ ታሪክ እጅግ የተወሳሰበም የተሳሰረም ታሪኮች ያሉት ነው። እንደሚታወቀው ደግሞ በአጠቃላይ ውሃ ደግሞ እንደ አባይ ያሉ ድንበር ተሻጋሪ ወንዞችና ሀብቶች ለተለያዩ ውጥረቶች፣ ለተለያዩ ግጭቶች መንስኤ ይሆናሉ። እርሱም መጽሐፉን የሚጀምሩት በተለይ ደግሞ በልጅነቱ ካጋጠሙት ከውሃ ጋር የተያዘ ግጭት ነው። እስኪ ይሄ መጽሐፉን መነሻ ያደረጉበት ግጭት ምን ይመስል ነበር? መጽሐፉን ስለ መቃኘት እንዴት ነው መሰረት የሆኑት? ያ በትክክል ነው እንግዲህ መጽሐፉን የመጀመሪያውን ከመናገር በፊት አሁን በ2018 በፈረንጆች ላይ አንድ የወጣ ሪሰርች ነበር እና ያ ሪሰርች በዓለም ላይ ካሉት 267 የድንበር አቋራጭ የወንዝዎች አስሮቹን ከፍተኛ ህዝብ ያለበት እና በጣም ለብዙ ግጭት ለመዳረግ እድል ያላቸውን አጥንተው ነበር እና አባይ ሁለተኛ ነው። ወደ 67 በመቶ እድል አለው ውሃን በተመለከተ ከላይኛው እና ከታችኛው ሀገሮች ጋር ግጭት ሊያመጣ ይችላል የሚል እንግዲህ ያ ማለት ከጋንጂ ወንዝ ቀጥሎ ሁለተኛው የአባይ ላይ ነው ያለው እንግዲህ አባይ ላይ አሁን ወደ 518 ሚሊዮን ህዝብ በላይ ነው የሚኖረው ከግማሽ ቢሊዮን ህዝብ በላይ በ 2050 ኦልሞስት እጥፍ ያደርጋል ስለዚህ ያንን በተመለከተ እንዴት ነው ህዝቡ እዛ ያለው ህዝብ ፕሮፐር በሆነ መንገድ ለመስጠት ምድ ነው ዲስትሪቢዩት ለማድረግ የሚቻሉ የሚለን አንድ ቻሌንጅ ነው። ይህ መጽሐፍ ስጽፍ ብዙ ጊዜ ይህ መጽሐፍ በእኔ ታሪክ ነው የጻፍኩት እኔ አንደርስታንድ እንደማደርገው እኔ እንደተማርኩት ነው። ምክንያቱም የህግ ሰው አይደለሁም፣ የሳይንስ ሰው አይደለሁም። የመጀመሪያው ማስተርስ ዲግሪ በወተር ሪሶርስ ማኔጅመንት ሰርቻለሁ ጀርመኒ፣ ግን አልተጠቀምኩበትም። ከዛ በኋላ ህይወት ወደ ሌላ መንገድ መራኝ እና ወደ ኢንፎርሜሽን ቴክኖሎጂ እና ፕሮጀክት ማኔጅመንት ላይ ነው የገባሁት። ግን እንደ ተማሪ ሆኜ ይህንን ስጽፈው ከራሴ ጋር ማገናኘት ነበርብኝ። እኔ አምቦ ነው ተወልጃ ያደኩት። አባቴ ከቤታችን ጀርባ የሽንኩርት እርሻ ነበረው እና ያ ሽንኩርት እርሻ ከላይ ሁሉቃ የሚባሉ ወንዝ አለ። ከሁሉ ከሁሉቃ ተጠልፎ በሚመጣ የቦይ ውሃ ነው የምናጠዳው። እና ሰፈሩ በሙሉ ተራ ነበረው ውሃ ለማምጣት። ስለዚህ ሌሊት ከሌቱ ስምንት ሰዓት ያስነሳንና በሉ የኛ ተራ ስለሆነ በየቦታው ሌላው ሰው እየጠለፈ እንዳይወስደው እንደ ዘበኛ እንቆይ ነበር እና ውሃውን አንድ ጊዜ ከተወሰነ ጊዜ ጀምሮ ይመጣና ሽንኩርቱን ካጠጣ በኋላ ወደሚቀጥለው ተራው ይሄዳል። እና አባቴ ከሶስት ዓመት በኋላ አቆሙ። ለምን አቆምከው ብዬ አሁን ባለፈው ከአርባ ዓመት በኋላ ይህን መጽሐፍ ስጽፍ እጅ ስጠይቀው ያንን ውሃ ከሚጠቀሙ ሰዎች ጋራ ተስማምቶ መኖር በጣም ከባድ ሆነ። ምክንያቱም ተራው የኔ ሆኖ ወይም ደግሞ የዛኛው ቤት ከሆነ ሌላኛው ይመጣና ከጎን ከፍተዋል፣ ወደዚ ያደርገዋል። ስለዚህ ከዛን ጊዜ ጀምሮ ውሃ ላይ አንድ ላይ ማኔጅ ማድረግ፣ በውሃ ላይ ያሉትን ያንን ውሃ የሚጠቀሙ ሰዎች ምን ያክል አስቸጋሪ የሆነ ማኔጅመንት እንዳለው ከድሮ አቅ ነበር እንግዲህ ያንን ነው ዩኒቨርሲቲም ስገባ አስተማሪዎቻችን ሲነግሩን የነበረው። ከዛ በኋላም ደግሞ ጀርመኒ የመጀመሪያውን ማስተሬን ስሰራ ከተፋሰሱ ክልል ከመጡ ከታንዛኒያ፣ ኬንያ፣ ዩጋንዳ ተማሪዎች ጋር ነበርና ያንም ያኔም ነበረ እንግዲህ ኤኩቴብል ዩቲላይዜሽን የሚለው እንዲስከስ ሲያደርጉ የነበረው እና ሰማዋለሁ ግን ወደ ውስጥ ያላረኩትም ነበር እና አሁን ግን ሁሉ ነገሮች መፈጠው ሲመጡና በተለይ ደግሞ የኢትዮጵያ ኮንዲሽን አምስት ሚሊዮን ሕዝብ የሚሆነው ከውሃ ውጭ ነው፣ መብራት የለውም። አሁን ራሱ ልጆችን ሚዥ ሲሄድ አዲስ አበባ መብራት ኮታ ስ ያለው ውሃ ችግር ነው። እና የገለጹትን ይሄ ከአባይ ውሃ አጠቃቀም ጋር የተያዘ ኢፍትሐዊ የሆኑ ጉዳዮች ውሃውን የመጋራቱ ጉዳይ እንግዲህ የብዙ ውጥረቶችና ግጭቶች መንስኤ ሆኖ ለረጅም ዓመታት ቆይቷል እና ይህንን የሚገልጹ በርካታ ጥናቶች በርካታ መጽሐፎች አሉ። በተለያዩ ጉዳዮች ላይ የሚያተኩሩ እንግዲህ የእርሶ መጽሐፍ እነዚህን ሁሉ ጥናቶች እነዚህን ሁሉ ታሪኮች በአንድ አሰባስቦ በአንድ መጽሐፍ ነው ይዞ የመጣው ዓለም አቀፍ ስምምነቶችንም የውጭ ጉዳዮችንም ጨምሮ ማለት ነው እና ምናልባት በዚህ ሂደት ውስጥ ያስተዋሉትና ይህንን መጽሐፍ በዚህ መልኩ እንዲሰሩ የገፋፋውት የእውቀት ክፍተት አለ ኢትዮጵያ ውስጥ በተለይ በአዲሱ ትውልድ? ትክክልሽ። እንግዲህ የእውቀት ክፍተት የምለው ለራሴ ነው። መጀመሪያ እኔ ላይ የእውቀት ክፍተት ነበር። እና ያ እውቀት ክፍተት የመጣው ደግሞ ትምህርት ቤት ውስጥ ስለ አባይ ጂኦ ሂስትሪ አልተማርንም፣ ወይም ብንማርን በጣም ትንሽ የሆነች ፓርት ነው። እንደገናም ደግሞ ያን በተመለከተ ሰፋ ያለ ጥናት ኖሮ ጥናቱ ወጥቶ ሁላችንም አልተማርንም። ስለዚህ ራሴን ስመለከት ያ ክፍተት ራሴ ላይ ነበር እና ያ ክፍተት ራሴ ላይ ከሆነ የቀረው አሁን ደግሞ ያለው ጄኔሬሽንም እንደዚ አይነት እንደሚኖረው አቃለሁኝ። ስለዚህ የእውቀቱን ክፍተት ደግሞ ያመጣው የኛ ሰዎች ሳያጠኑ ቀርተው ሳይሆን በጣም ከፍተኛ የሆነ ፕሬሸር ነው። ቅድም እንደጠየቅሽኝ ከዚህ መጽሐፍ ምንድን ያገኘኸው ብቴ ወይም ደግሞ ይህን መጽሐፍ አሁን ከኛ ጋራ ቁጭ ብላ ዲት ስታደርግ ከነበረው ከቤዛ ጀምሮ ዶክተር ሰብለ ምንድን ያለችኝ ገጹን በገለጽ ቁጥር የተናደድኩ ነው የሚሄደው አለች። ምክንያቱም መጽሐፉ ላይ ከ1801 በከፈረንጆች ጀምሮ ኦልሞስት 200 ዓመት የተቀናጀ ፕሬሽር ነበር ኢትዮጵያ ላይ እና ውሃውን መጠቀም ብቻ ሳይሆን ያንን ቦታ ላይ ላለማልማት፣ እንደገና ዋናውን ሶርሱን ለመቆጣጠር የነበሩ ጦርነቶችን ከዛ በኋላ የነበሩ ሳቦታጆች ሰዎችን ኢቨን መጽሐፉ ላይ ሞር ያገኘኋቸው ከሌላ ሀገር ተቀጥረው ከአሜሪካን ሀገር የተቀጠሩ ሃምሳ ስልሳ ጀነራሎች የዌስት ፖይንት ግራጁዌት እና የኮንፌዴሬት ጀነራሎች በሙሉ ከስዊዘርላንድ ያሉ በሙሉ ተሰብስበው ነው እንግዲህ በመሐመድ ፓሻና ና በሱ ዳይናስቲ ስር አንድ ላይ ሆነው ኢትዮጵያን ኮንስታንትሊ ስራ እንዳይደረግ እንዳትሰራ የሚያደርገው አንደኛው የስዊዘርላንድ ጀኔራል ለግብጾች ተቀጥሮ የሚሰራው ጀኔራል የተናገረውን መጽሐፉ ላይ ያስገብቸዋለን። ኢትዮጵያ በዲሲፕሊን አርሚ ያላት ክርስቲያን ሀገር ለግብጾች ጠንቅ ስለሆነች ግብጽ ወይም ኢትዮጵያን ኮሎናይዝ ማድረግ አለባት አለበለዚያ ደግሞ እርስ በርስ እንዲባሉ ማድረግ አለባት ብሎ ነው። ይህ እንግዲህ በ1874 አካባቢ ነው። ይህን ፕሪንስፕል ይዞ የመጣው እና በተቻለ መጠን በራሳችን ውሃ እንዳንጠቀም በተቻለ መጠን የራሳችንን ሪሶርስ እንዳንጠቀሙ ነው። ምክንያቱም በቀደም አይተሽ እንደሆነ የቡክሎንች ላይ የነበሩ ኤክስፐርቶች ሲናገሩ ነበረ። ከ12 ከ13 ትላልቅ ተፋሰሶች አስሮቹ ከኢትዮጵያ ያለቀው ነው የሚወጡት። እና ይህንን ውሃ እየሰጠን ግንኛኛ አካባቢ በዚአመቱ እኔ ጀርመን መጀመሪያ ላይ ሲሄድ ትልቁ ድርቅ ከጨረሰ በኋላ ነው። እና ኢትዮጵያ ሲባል መጀመሪያ የሚጠይቁሽ በየትኩበት ቦታ በሙሉ ድርቅ ነው። ስለዚህ በዛን ያደግ ነው። ያ ይቆጨኛል። ምክንያቱም ውሃችንን ለሰው እየሰጠን አንድ ሰው ወደ አጠገባችን መጥቶ ግብጾችም፣ ወንሱዳኖችም ሌሎቹ ሲረባረቡ ያንን ሁሉ ተቀ ብሎ እንኳን ሊረዱም የሞከሩ አይደለም እና ያንን እንዴት ነው መቀየር የሚችሉ ብለው ሁልጊዜ ከውስጤ ጥያቄ ነበር። እና ያንን ክፍተት ለመሙላት ነው ዋናው መጽሐፉ መጽሐፉ እንግዲህ ቀደም ሲል እንዳልኩት መጽሐፉ በአባይ ዙሪያ ያሉ ታሪካዊ ሁነቶችን፣ ስምምነቶችን በቅደም ተከተል ያስቀምጥ እንጂ አሁን የገለጿቸው ኢፍትሀዊ ያሏቸው አጠቃቀሞች በዋናነት በመጽሐፉ ላይም ተንጸባርቀዋል። እንግዲህ በአንድ በኩል በድህነት ውስጥ ያለችው ኢትዮጵያ ውሃውን በአግባቡ እንዳልጠቀም በፍትሀዊነት እንዳልጠቀም ተደርጌያለሁ ብላ የምታነሳው የፍትሀዊነት ጥያቄ አለ። በሌላ በኩል ደግሞ ዘጠና ከመቶ የሆነው ህዝቧ በአባይ ወንዝ ላይ መሰረት ያደረገችው ግብጽ ደግሞ የምታነሳው ሌላው የህልውና ጥያቄ አለ። እንግዲህ መጽሐፉ እነዚህም ተቃራኒ የህልውና ጥያቄዎች እንዴት ነው ያስተናገደው? ሱዳንም አለች ደግሞ በመሀል ጥሩ ጥያቄ ነው እንግዲህ አይ ቲንክ ያለፉትን አምስት ስድስት አመታት የነበረው የሶስቱ ሀገሮች ኔጎሼሽንም እሱ ላይ ነው ከቨር የሚያደርገው የኢትዮጵያ መንግስት በጣም ከገረመኝ ነገሮች ውስጥ ከ1957 ከ67 ዓመት ጀምሮ ግብጾች ከውሃውን ይዘር ከመንገዱ ሲያወጡት ኦር ያልተነጋገረ ወይም ደግሞ ያልተስማማ ነገር ሲያደርጉ ኢትዮጵያ መንግስት ኦፊሻል እየተናገረ ነበር። ይህ መጽሐፍ ዶክመንት ያደረገው ኢትዮጵያ መንግስት ቅሬታውን ለሊግ ኦፍ ኔሽን ቅሬታውን ለዩናይትድ ኔሽን፣ ለየሀገሮቹ፣ ለአፍሪካን ዩኒየን በየጊዜው ላይን ባይላይን ላይን ያስቀመጠበት ነው እና ያ ምንድን ነው የራሳችን ውሃ ነው፣ ግን ራሳችን ስንጠቀም ደግሞ ሌላውን እንዳንጎዳ ነው። አሁን ቅዳሜ ልታ የህግ ባለሙያዎች የሁለቱን የውሃ ቴዎሮች ሲናገሩ ነበር እና ያንን ስትመለከች እና እንዴት ነው ውሃውን መጠቀም የምንችለው። ውዛውት ሁለት ጊዜ ሄጀ ነበር እኔ ገርድ ግድቡ ላይ ቆሜ ስታዩ ውሃው ተርባን መጥቶ ነው የሚሄደው። እና ግን ለእኔ የሚታየኝ እና እዛ ላይ መጨረሻ ላይ የራሴን ኮንክሉዥን ብዬ የጻፍኩት ብዬ እዛ ጋር ያደረኩት ምንድን ነው ውሃው ይበቃል። በተለያየ መንገድ የሚጎሸሽን ቲም እነሱም ዲስከስ አድርገዋል፣ የግድቡን ሴፍቲ ዲስከስ አድርገዋል። ውሃው እንዴት ነው ከዚህ በኋላ ዩትላይዝ መደረግ የሚቻለን በሙሉ ዲስከስ አድርገዋል። ለእኔ የሚታየኝ ቅንነት መጉደል ነው እንጂ ውሃውን አንድም አይቀንስም። እንደውም ግብጽ ስንሄድ የቱር ጋይዳችን ምናለችን ውሃውን ግድቡን ከጀመሩ በኋላ ውሃው በአስር እጥፍ ነው የጨመረው እንኳን ሊቀንስ ስለዚህ ይሄ በሳይንስ አይ ቲንክ እንትን ሰብ ሰፖርት አርጎታል እና የጉድ ዊል ማነስ ይሆናል ብዬ ነው ገምተው እና እዚህ መጽሐፉ ላይ ምን ያረኩት እና ለመጽሐፍ ለማስቀመጥ የሞከርኩት ተስማምቶ መኖር ይቻላል። ምናልባት እዚህ ጋር ማነሳው ጥያቄ ኢትዮጵያ በአሁን በህዳሴ ግድቡ የኤሌክትሪክ ማመንጫ ነው። የውሃ ፍሰቱን እንዳሉት የቀነሰ ነገር አልታየም እስካሁን ድረስ ግን ደግሞ ኢትዮጵያ ምናልባት ለእርሻ ለመስኖ መጠቀም ብትፈልግ ውሃውን ሊቀንሰውና ግብፅ ውሃው ሊቀንስብኝ ይችላል ይሄ ደግሞ ይጎዳኛል የሚል የምታነሳቸው ጥያቄዎች አሉና ወደፊት በተለይ ውሃውን በፍትሐዊነት መጠቀም ስንል ያንንም ሊያካትት ስለሚችል ምናልባት በመጽሐፎቹ ታሪኮችን በሚያገላብጡበት ወቅት ስምምነቶችን በሚያውበት ወቅት እነዚህን ሀገሮች ሊያስማማ የሚችል ነጥብ አይተዋል? አይቻለሁ ቅድም እንዳልኩሽ ግብጾችም ያውቃሉ ይሄ ፕሮጀክት የመጀመሪያ ፕሮጀክት ነው በ1954 እስከ 64 በፍረንጆች አሜሪካኖች የሰሩት ፕሮጀክት ወደ 33 ዴቨሎፕመንትና ኢሪጌሽን ፕሮጀክቶችን አይደንቲፋይ ያደረጉት ከዛ ውስጥ አራት ትላልቅ ግድቦች ነው የተዲዛይን የተደረጉት። አንደኛው እንደውም ቦርደር ዳም የሚባለው ነው አሁን ጥናቱን ግብጾች አላቸው ኢንተርናሽናል ኮሚኒቲም አለው እንደገናም ደግሞ የኢትዮጵያ መሪዎች በተለያየ ጊዜ ከኮሎኔል መንግስቱ ጀምሮ ከንጉሱም ጀምሮ አባይ ላይ ይሄኛው ብቻ እንደማያቆም አድርገዋል ተናግረዋል እ ሁለቱ አራቶቹ ዳሞች ራሳቸው በጣም ትልቅ ፓወር ነው የሚያደርገው ኢሪጌሽን እና የቀሩትን ፓወሮችም አሉ ያ እውነት እውነታ አንደርስታንድ ማድረግ አለባቸው። ይህን የምገምተው ከታች ያሉትም ሀገሮች ምክንያቱም ምንም በበጋም በዝናብም አንድ ጠብታ ውሃ አጠገባቸው የሌላቸው አገሮች ዋናውን ከ80 ፐርሰንት በላይ የምትሰጠውን አገር ገልለው እስከ መጨረሻ ድረስ መቆየት አይቻልም። አንደኛው ሪያሊቲ እሱ ነው። ያንን ሪያሊቲ አይ ቲንክ እነሱም ያውቁታል፣ ግን በተቻለ መጠን ፑሽ አድርጎ ለማቆም ነው። እና እኔ የቴክኒካል ዲቴል ፓርቱን አንደኛ፣ ስቲል ሴንሰቲቭ የሆነ እሹ ነው። ሁለተኛ፣ እኔ የጻፍኩት ፐብሊክ ላይ ከተገኙ ማቴሪያሎች ነው። የዚህ ኔጎሽሽን ቲሙ የሚሰሩት የራሳቸው ምንድን ነው የራሳቸው ፕሮቶኮል አላቸው፣ ግን ይሄ ምክክር ይህን ሁሉ በሙሉ አሁን በቀደም ዶክተር ስለሺ ቅዳሜ ለታ ሲናገሩ ሰምተሽ እንደሆነ አሁን ስለ ግድቡ መሰራት አይደለም የሚቀጥለውን አመት የሚቀጥለውን አስር ሀያ ሰላሳ ዓመት የውሃውን አጠቃቀም ነው። በተለያየ ፎርሙላ ኦፕሽኖች አስቀምጠዋል። ስለዚህ እንደኔ እንደኔ ጉድ ዊሉ ካለ እና እንትኑ ካለ ሶሊሽኑ አለ ብዬ ነው የሚገምተው እና ያጠቃልልኩትም ቁጭ ብሎ መነጋገር ነው የኔ ነውና አትንኩ የሚለው አይነት ትረካ ከዚህ በኋላ አይሰራም። ያንን አንደርስታንድ ማድረግ መቻል ነው እንግዲህ። እና ምክንያቱ ያነሱም ደግሞ ሂስትሪውን የሚወቁት ነው። አሁን ለሶስት ሰዎች ሪኮመንድ ያደርጉት መጽሐፉን ወደ አረብኛ ይተርጎምና እነሱም ይዩት እና የዚህም ነበር ጥያቄ ምናልባት ወደ አረብኛም ተተርጉሞ ወደ አማርኛም ተተርጉሞ ህዝቡም በግብፅም በሱዳንም በኢትዮጵያም ያለው ህዝብ እንዲያየው መረጃውን ማድረግ ይቻላል። የአማርኛው አሁን ከ26ቱ ቻፕተሮች 21ንዱ አልቋል። እና አሁን እንግዲህ የሚቀጥለው ስራችን አሁን ቅዳሜ ስለተመረቀ ለእንቁጣጣሽ አካባቢ የአማርኛውንም የእንግሊዝኛውንም እንግዲህ አይተሽ እንደሆነ ትንሽ ደጎስ ያለ ስለሆነ መጽሐፉ ከዚህ ፕሪንት አድርጎ ይዞ መሄድ ከባድ ነው፣ እና እዛው ኢትዮጵያ ውስጥ ፕሪንት ተደርጎ ለየዩኒቨርስቲዎችም ለየትምህርት ቤቶችም ለሕዝቡም እንዲደርስ ለማድረግ ነው። የአረብኛውንም ደግሞ እየተነጋገር ነው የሚተረጉሙ ሰዎች እንዲተረጉሙ እንግዲህ የግል መልከታው የሚመጣው የመጽ የመጽሐፉ የመጨረሻ ምዕራፍ አካባቢ ነው ወደ ኢትዮጵያ ወደ ሱዳን ወደ ዩጋንዳና ግብጽ ተጉዘው አባይ ያለውን ይዘት ህዝቡ ለአባይ ያለውን አመለካከት ታሪካዊ ቁርኝት በግሎ ተመልክተው ያንን የራሱን ምልከታ መጽሐፉ ላይ አስፍረዋል ና ምናልባት አባይ ለነዚህ ህዝቦች ምን ማለት ነው የህዝቦቹን የሚያገናኛቸው ወይም ደግሞ የሚያለ ያያቸው ጎኖች አሉት አሉት። በጣም ትልቁ ነገር አንድ ያስተሳሰራቸው ገመድ ይለዋል ሀጋይ ኤርልሽ የሚባል የሂስቶሪያን እና ሪቻርድ ፓንክረስን ከዛ በኋላም ደግሞ አሁን ኢትዮጵያ ውስጥ ያሉትን የዛ ሪሰርች ላይ ያሉት ሰዎች በሙሉ እነኚህን አምስት መቶ ሚሊዮን ሰው ላለፉት ስድስት አምስት ሚሊዮን አመት ያገናኘ እንደ ገመድ የሚሰራ አንድ ፓርት ነው። ደ ናይል ፕሮጀክት የሚል አንድ የተጀመረ ፕሮጀክት አለ። እንደውም እዚህ አሁን አሜሪካን ሀገር ባለፈው ለመቶ ቀን እየዞሩ ነበረ፣ ከየሀገሩ የተወጣጡ አርቲስቶች አንድ ላይ ናይልን ዋን ናይል የሚል ፕሮጀክት የሰሩት አለ። እና እዛ ላይ ታሪኩ በሙሉ ተናግሯል። እኔ አሁን ሰቀላ ያሉት ካህን፣ ጣና ላይ ያለው አሳ አስጋሪ ወይም ጂንጃ ያለው ቱሪስት ጋይድ ወይም ደግሞ ሳውት ሱዳን ሱድ ላይ ያለው ፓስተር፣ ከአባይ ጎን ያለው እና ግብጽ ያለው የፖፑሌሽን ሁሉም አባይ በራሳቸው አይን ነው የሚያዩት። እንግዲህ ግብጽ ድሮ ካሌንደር ባልነበረበት ጊዜ የጎርፍና የሰላም ጊዜ ነበር የሚሉት አንድ ጊዜ መጥቶ ያንን ውሃ ይዞ ጎርፍ አድርጎ ከዛ በኋላ ነው የሚያደርገው እና እንደ ናሽናል አይደንቲቲ ነው እነሱ የሚያዩት እንደ ራሳቸው። ስለዚህ ይሄ የተጋመደው ሰው ቋንቋ የተለያየ ሊሆን ይችላል የሚናገረው ግን አንድ ኮመን የሆነ ያላቸው አባይ ነው እና ያንን ደግሞ ሁሉም በየቦታው ኬር ያደርጋሉ። እንግዲህ አሁን የሚቀጥለው ስቴፕ እየምገምተው ይህንን ግንዛቤ ፈርዘር አቶ ምክንያቱም ኢትዮጵያን በተመለከተ ከአባይ ጋር ያላትን ግንኙነት ብዙ መነገር አለበት። እዚህ ሀገር ያሉት ሴኔተሮች እና እዚህ ሀገር ያሉት የፖለቲካ ሰዎች ስለ አባይ ባካችሁ፣ እርዱን ብለው የኛ ሰዎች ነግሯቸው፣ እሺ ይጻፉልን እኛ የምናውቀው የግብፅን እና የሱዳንን ነው። በኢትዮጵያ እይታ ተጻፎን ጻፉልንና፣ እኛ ምትናርግላች። ስለዚህ የኛ ግንዛቤ እንዲኖር ለማድረግ ሁሉ ሰው የአባይ አምባሳደር ነው። እንግዲህ የኔ ትልቁ ዓላማዬ ይህንን መጽሐፍ የሚያነቡት ልጆች በሄዱበት ቦታ አሁንም ራሱ መጽሐፉን ወደ 27 የሆኑ እዚህ ሀገር ተወልደው ያደጉ ልጆች በእንግሊዝኛ ተርከውታል። የተረኩበት ዋናው ምክንያት ምንድነው? በየዩኒቨርሲቲያቸው፣ በየሃይስኩላቸው፣ በየቸርቻቸው ያሉትን የሌሎችን ኮሚኒቲ ሰዎች ስለ አባይ መናገር አለበት። እያንዳንዱ ሰው የአባይ ልክ ዶክተር ስለሺ ግድቡ የኔ ነው እንዳለው ያንንም ይዘው ዲስ ዝ ስቶሪ ኦፍ ደ ናይል የሚለውን በየ አሉት ቦታ ካረጉ አይ ቲንክ ግንዛቤው ይጨምራል። እንደገናም ደግሞ እኛ አባይ ላይ ያለንን መብት ሂስቶሪክ የሆነውን መብቱን ደግሞ ሰው ያውቀዋል ማለት ነው። እንግዲህ መጽሐፉ ተሽጦ የሚገኘው ሰማኒያ ከመቶ ገቢ ለአባይ ግድብ ማሰሪያ እንደሚውል አይቻለሁኝ። ከዛ የቀረው ሀያ ከመቶ ደግሞ ለጣና ሐይቅ ማስጃ እና ናይል ሀውስ በሚል ለተቋቋመ አንድ የጥናት ማዕከል እንደሚደርስ ነው ያየሁት። እና ይሄ ናይል ሀውስ ምን አይነት ተቋም ነው? ምንድንነው የሚሰራው? ምናልባት ከሱ የምንጠብቀው ወደፊት የስራ ውጤቶች ስ ይኖራሉ? አዎ፣ በትክክል እንግዲህ መጽሐፉ መቶ በመቶ ከሽያጩ የሚሄደው ለግድቡ የተወሰነው ትልቁ ፓርቲ እና ከዛ በኋላ በውሃ ላይ እንግዲህ እኔ የተቸገርኩበትን እኔ እድለኛም ስለሆንኩኝ ያለሁበት ቦታ ማቴሪያሎች ስላሉ ይህንን ለማድረግ ቻልኩ። ግን ሌሎቹ ኢትዮጵያ ውስጥ ያሉ፣ ከኢትዮጵያ ውጭ ያሉ ኢቨን አፍሪካኖቹን በዛ ተፋሰስ ላይ ያሉ ሰዎች ስለ አባይ ግንዛቤ እንዲኖራቸው ይሄ ለናይል ሀውስ የሚባለው የሪሰርች ሴንተር ነው። በፍሎሪዳ ዩኒቨርሲቲ ሳውዝ ኢስት ስር ያለ የጥናት ማዕከል ነው እና የመጽሐፉንም ያሳተመው አብሮ ከጋሼ ፐብሊሽን ጋራ የናይል ሀውስ ነው። you <laughs> እንግዲህ ናይል ሀውስ ትልቁ ስራው ምንድን ነው? በዛ ኤሪያ ላይ በዛ አካባቢ ያሉትን ጥናቶችን አንዳንድ በዛ ላይ የጻፉ ሰዎች አሉ። እነሱን ፐብሊሽ ለማድረግ ወደ መጽሐፍ ለመቀየር ወደ ዶክመንተሪ ለመቀየር ያሉት ነገሮችን ሪሶርስ ማሰባሰብ። እንደገና አባይን በተመለከተ ለምሳሌ አሁን መስከረም ላይ ትልቅ ኢንተርናሽናል ኮንፈረንስ አዲስ አበባ ላይ ናይል ሀውስ ስኬጁል አድርጓል ሴፕቴምበር 1 አራት አካባቢ ያ ምንድን ነው? ከዛ ከተፋሰሱ ያሉ ሰዎች ከዛ ውጭ ያሉ ሰዎች መጥተው ኖሌጃቸውን ኤክስቼንጅ እንዲያደርጉ በዛ ኤሪያ ላይ በማስተርሳቸውን ፒኤችዲያቸውን የሚሰሩት ልጆች ኢንካሬጅ ማድረግ ሪሰርች ማቴሪያሎችን መስጠት ነው እና ያንን በተመለከተ እንግዲህ ናይል ሀውስ ነው ከዚህ በኋላ ብዙ ነገሮችን የሚሰራው። የቀረው ግን ለግድቡ የሚሄደውን ደግሞ እዛ ካለው ከአስተባባሪ ኮሚቴዎች ጋርም እየሰራ ነው። ዶክተር ደረጀ ስ ድ ዲሚስቲፋይንግ ዘ ናይል በሚል ርዕስ በአባይ ዙሪያ ያሉ ታሪካዊ ክስተቶችን ዓለም አቀፍ የውጭ ግንኙነቶችን፣ ህገጋትን፣ ስምምነቶችን ያካተተውን እንዲሁም ደግሞ የግል ምልከታውን ያካተተውን መጽሐፉን በተመለከተ ስቱዲያችን ድረስ መጥተው ይህን ቃለ መጠይቅ ስለሰጡን እጅግ አድርጌ አመሰግናለሁ። እኔም ይህንን አጋጣሚና እድል ስለተሰጠኝ በጣም አመሰግናለሁኝ። በቲሜም እና ከኔ ጋር አብረው ባለው ስም በጣም ጊዜ ርስልኝ ስመኝሽ አመሰግናለሁ።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 ትችላላችሁ። የአሜሪካ ድምፅ ቪኦኤ ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስታወት መሰናዷችን እንደቀጠለ ነው። ዛሬ ደረጃ ደስታ የለም፣ ስለዚህ ብቻዬን እያስተናገድኳችሁ ያለውት ስመኝሽ የቆየ ነኝ። ወደ ተከታዩ ዝግጅት ከማለፋችን በፊት ደግሞ በሌላ ሙዚቃ ዘና እንበል። እንግዲህ ወቅቱ የሰርግ ነውና ለአዲስ ተጋቢ ሙሽሮች መልካም የትዳር ዘመን እንዲሆንላቸው እየተመኘው ቬሮኒካ ዳነ አበባዬ ስትል ያዜመችውን አዲስ ዜማ ልጋብዝ። አደባባይ ለአዲስ ተጋቢ ሙሽሮች የሚሆን አዲስ ዜማ ነው። ቬሮኒካ ዳነናት የተጫወተችው ወደ ተከታዩ ዘገባ ነው የምናልፈው። የአርባ ምንጭ ዩኒቨርሲቲ ይፋ ያደረገውን እንሰትን በቀላሉ ለምግብነት ለማዘጋጀት የሚያስችል ቴክኖሎጂ ያስተዋውቀናል። የአርባ ምንጭ ዩኒቨርሲቲ እንሰትን በዘመናዊ መንገድ በማምረት ለምግብነት ለማዋል የሚያስችል ቴክኖሎጂ ማልማቱን የዩኒቨርሲቲው የእንሰት ፕሮጀክት ተመራማሪና አስተባባሪ ዶክተር አዲሱ ፈቃዱ ለአሜሪካ ድምፅ ተናገሩ። በምርት ቴክኖሎጂ ፕሮጀክቱ ቀዳሚ ተጠቃሚ ለሆኑ ሰዎች የቀረበው ማሽን ጊዜና ጉልበት ከመቆጠቡ በተጨማሪ የምርቱንም ጥራት የሚያሻሽል ነው ሲሉ በስልክ ለአሜሪካ ድምፅም ተናግረዋል። ዮናታን ዘብዲዮስ ተጨማሪ አለው። የአርባ ምንጭ ዩኒቨርሲቲ ከልዩ ልዩ ተቋማት ጋር እንሰትን በትብብር በማምረት ወደ ምግብ የመቀየኑ ሥራ የማዘመን ምርቱንና ቴክኖሎጂውንም ለሕብረተሰቡ የማስተዋወቅ ሥራ እንደሚሠራ የዩኒቨርስቲው የእንሰት ፕሮጀክት ተመራማሪና አስተባባሪ ዶክተር አዲስ ፈቃዱ አስታውቀዋል። እኛ ጋር ያው አንደኛው አርባ ምንጭ ያው አካባቢው በጣም ደጋው በተለይ በጣም በእንሰት ይታወቃል። ሁለተኛው ደግሞ ያው ዩኒቨርስቲው እነዚህን እንሰቶችን በተለይ ደግሞ አርሶአደሩ እጅ የሚገኙ ስሮችን እንሰት ዝርያዎችን ለመጠበቅ የሚያደርገው ራሱን የቻለ ፓርክ አለው። በተለይ በኢትዮጵያ ቀዳሚውም ነው እንደዚህ አይነት ፓርክ በመገንባት የእንሰት ፓርክ ማለት አርሶ አደር እጅ የሚገኙትን እንሰቶችን በመሰብሰብ የመጠበቅ ስራ ይሰራል እና ለዛም ነው እንሰትም አርባ ምንጭና ዙሪያ በተለይ ደግሞ ደጋው አካባቢ እንሰት በጣም በብዛት ይገኛል እና እሱም በማከለ መልኩ ነው ስራዎችን እየሰራ ነው ያለ። ነው የፕሮጀክቱ ዓላማ የምርት ዕለቱን በማዘመን የተሻለ ውጤት ማስገኘት ነው። እንሰትን በባህላዊ መንገድ መፋቅና ለምግብነት ማዘጋጀት ጊዜን የሚፈጅና ከፍተኛ ጉልበት የሚጠይቅ ሥራ ነው። በመሆኑም ዩኒቨርስቲው አድካሚ የማምረት ሂደቱን ለማቃለል ያስችላል ያለውን ሳይንሳዊ መንገድ በመከተል የተሻለ ቴክኖሎጂ ፈጥሯል በማለት ነው ለአሜሪካ ድምፅ ተናገሩት። እንሰት ያው በባህላዊ መንገድ ነው የሚፋቀው። ሁሉም የሚጠቀሙት በእንጨት ነው የሚፍቁት፣ በአጥንት ይፍቃሉ፣ በቀርከሃ ነው የሚፍቁት። ከዛ ጉድጓድ ውስጥ ቀብረው ሁለት ወር ሶስት ወር ከዛም በላይ ጊዜ ነው ጠብቀው ምግብ የሚያገኙት፣ እና መጨረሻ ላይ የሚያገኙትን ምግብ ያው ጥራቱን የጠበቀ አይደለም። ስለዚህ እሱን ሙሉ ለሙሉ በዘመናዊ መልክ የመቀየር ጥራቱን የጠበቀ ምግብ እንዲያገኙ ማስቻል አዳዲስ ቴክኖሎጂዎችን በማበልፀግ ለማህበረሰቡ የማስተዋወቅና እንዲጠቀሙ የማድረግ ስራ ነው እየሰራን ያለ ነው። በቴክኖሎጂ የተቃለሉትን ችግሮች ዶክተር አዲስ አብራርተዋል። እኛ ሁለት ነው ያለን። አንደኛው የመፋቆ ሂደት ለምሳሌ ሲፍቁ በዘመናዊ በፊት የነበረው ያው ሁለት ቀንም አንድ ቀን ሶስት ቀንም ይፈጅባቸዋል አንድን እንሰፍቀው ለምግብነት ለመቅበር ማለት ነው። ግን የእኛን ማሽኖች ሲጠቀሙ በመጀመሪያ ደረጃ አንድ ሰዓት ባልሞላ ጊዜ ውስጥ ሁሉንም እንሰት ፍቀው ይጨርሳሉ። በጣም ጥራቱን በጠበቀ ሁኔታ ነው። ሌላኛው ደግሞ ጉድጓድ ውስጥ ቀብረው ሁለት ወር እና ሶስት ወር ጊዜ ይፈጅባቸዋል። እሱን ደግሞ በጣም ቢበዛ አስር ቀን ከሰባት እስከ አስር ቀን ባለው ጊዜ ውስጥ ተብላልቶ ለምግብነት የሚውልበትን ቴክኖሎጂ ነው እያስተዋወቅን ያለ ነው ማለት ነው አርሶ ተጠቃሚ ለመሆን የሚችሉበትን መንገድ ገልጿል። እኛ ይዘን የመጣነው ሞዴል እንዴት መሰለ ቴክኖሎጂውን እየስ እንትን እያሉ እያመረቱ ለአርሶ አደር መስጠት ወይንም መሸጥ የሚል ፕሪንሲፕል ለጊዜው አልያዝንም እና ምክንያቱም አንድ አርሶ አደር በአመት ውስጥ ሁለት ጊዜ ቢበዛ ሶስት ጊዜ ነው እንሰት የሚፍቀው ስለዚህ እነዚህን ቴክኖሎጂዎች ወስዶ ለእያንዳንዱ አርሶ አደር መስጠት አዋጭም አይደለም። ስለዚህ ምንድን ያደረግ ነው እንሰት አብቃይ አርሶ አደሮች ውስጥ ሄደን ማዕከል ነው የገነባ ነው፣ እንሰትን የሚፍቁበት እና የሚያብላሉበት ማዕከል ሰርተን ነው እዛ ውስጥ ማሽኖችንም የሚያብላሉበትንም ቴክኖሎጂ አንድ ማዕከል ላይ አድርገን እንሰታቸውን ይዘው መጥተው እዛ ጋር ፕሮሰስ አድርገው ይዘው የሚሄዱበትን ሁኔታ ነው ሞዴል ያቀረብ ነው። በአርባ ምንጭ ዩኒቨርሲቲ የእንሰት ማብለያ ማዕከል ተጠቃሚ እንደሆኑ የተናገሩት ወይዘሮ ቡዜ ጩቴ ዩኒቨርሲቲው አመጣልን ያሉት ዘመናዊ ማሽን ድካም እንደቀነሰላቸው እና የምርቱን ጥራት እንዳስጠበቅላቸው ተናግሯል። ማሽኑ በጣም ይጠቅማል። ጉልበትም ይቀንሳል፣ ጊዜም ይቀንሳል። ስራው ጥራቱም አለ። በጣም ይቀነሳል። በጉልበት አንድ እንተት ኮ አለ አንድ ሰው ወይ ሁለቱ ቀን ወይ ትልቅ ኮን ሶስት ቀን ይሰጃል። የአራት ልጆች እናት መሆናቸውን የተናገሩት በጋሞ ዞን የዶርዘ ወረዳ ነዋሪ ወይዘሮ ብርቱካን ተሞ በበኩላቸው የእንሰት መፋቂያ ማሽን በመሰራቱ ደስታ እንደተሰማቸው ነው የሚገልጹት። ቴክኖሎጂው እንሰት በመፋቅ የሚያጠፉትን ጊዜ እንደቀነሰላቸውም ተናግሯል። ማሽኑ ያው ጥሩ ነው። አሁን በናዳጅ ነው የምንጠቀመው። በጣም አሪፍ ነው። ይፋቃል። ከፋቀ በኋላ ያው በሱ ይጨምቃል። የሚጨምቅ ያው አለ፣ የሚጨመቀውም አለ ደግሞ ስሩም እንደገና ስሩም ለብቻ ይከተፋል። ስሩምም የሚከተፍ ማሽኑ አለ። ይሄ ቆጮም ለብቻ ነው። እንትን ምሎ እንሰትን ፍቆ ጉድጓድ ምሶ መሬት ውስጥ ቀብሮ አብላልቶ ለምግብነት ማዘጋጀት ወራትን የሚፈጅ አድካሚ ስራ ነው የሚሉት ወይዘሮ ቡዜ አሁን ግን ያ የለም ብሏል። በተለይ የእኛን የእናቶችን ድካምና ጫና በማቃለል እፎይታ የሚሰጥ ነው በማለት ቴክኖሎጂው ምን ያህል እንዳገዛቸው አስረድቷል። በአንድ ሳምንት ይበላል፣ ይደርሳል። በማሽን ነው ኮኑ ፍጨው፣ ከዛም በኋላ ኦሮቶ ውስጥ ያስገባል። እሺ፣ ከዛም እርሾ ተጨመረ፣ አንድ ሳምንት ማብላት ይጀምራል። እንሰትና የእንሰት ተዋፅኦም የአካባቢው አርሶ አደሮች ዋነኛ ምግባቸው ነው። አዲሱ ቴክኖሎጂ የምርት ብክነትም ለመቀነስ እንደሚያስችልም ወይዘሮ ብርቱካን ተናግሯል። አሁን አንድ እንሰት ለመፋቅ አንድ ሰው ሁለት ቀን ምናምን ይፈጃል ሁለት ቀን ሁለት ቀን ምናምን ይፈጃል። አሁን በዚህ በማሽን የአታ ክል ሰዓት ብፈጅ ነው ማብራ እንትን ካለ አርባ ምንጭ ዩኒቨርሲቲ የእንሰት ዝርያ እንዳይጠፋ እንደሚሰራና ከምግብነት አልፎ የገቢ ምንጭ ለማድረግ እየጣረ መሆኑን ዶክተር አዲሱ ጠቁመዋል። ላለፉት ስምንት ዓመታት ገደማ በዚህ ዙሪያ ሲሰራ መቆየቱን አስታውቀዋል። እያባዛን ለአርሶ አደር የማዳረስ ስራ እየሰራ ነው ያለ ነው። በተለይ በዚህ አመትም የመሬት ዝግጅት በማድረግ ላይ እንገኛለን እና ከሁለት ሺ አስራአራት ጀምሮ እያባዛን ለአርሶአደሩ እየሰጠን ነው። በትክክል እንሰት ስርጭቱ እየቀነሰ ነው ግን እዚህ ጋር በደንብ ማወቅ ያለብን ነገር ለምንድን ነው ስርጭቱ የቀነሰው? ስንል በሽታ ብቻ አይደለም። አርሶ አደሩ ከእንሰት የሚያገኘው ከምግብነት ባለፈ ተጨማሪ ገቢ እያገኘ አይደለም። ስለዚህ ወደ ካሽክሮፕ እየቀየረው ነው። ሲዳማ ብትሄድ እየነቀሉ በጫት እየቀየሩት ነው። ሌላም ቦታ ብትሄድ ወደ ካሽክሮፕ እያመጡት ነው። ለምንድን ነው ስለዚህ ይህን ሴናሪዮ የመቀየር ስራ ነው እየሰራ ያለ ነው። እንሰት በአራት ክልሎች በቋምነት የሚመረት ሀያ አምስት ሚሊዮን የሚደርስ ህዝብ ለምግብነት የሚያውለው ተክል ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ። የአርባ ምንጭ ዩኒቨርሲቲና ተመራማሪዎቹ ይፋ ያደረጉት ቴክኖሎጂ በተለየ የሴቶችን ጉልበትና ጊዜ የሚቆጥብ ነው። ወደፊት ቴክኖሎጂ የሚኖረውን ውጤት እየተከታተልን የምናቀርብ ይሆናል። አድማጮች፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ሲተላለፍ የቆየው የእሁድ ምሽት የመስታወት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።